ኖላዊሽ ሽመልስ ትባላለች ተወልደ ያደገችው አዲስ አበባ ውስጥ ነው። ኖላዊት ብዙ ወጣት ሴቶች በማይደፍሩት የግብርና ሙያ ውስጥ ራሷን በማሳደግ የግብርና ግብአቶችን ለሚሸጥ ድርጅት ስራ አስኪያጅ ናት። ከግብርና ጋር ከዚህ ቀደም ቁርኝትሽ ምን ይመስል ነበር ብዬ ጠየኳት? በልጅነቴ ክረምት ሲመጣ አዋ ከምትከል ያለፈ ወደዚህ ሙያ የሚያመራ ምንም ነገር አልነበረኝም። እንደውም ትላለች ሚገርምሽ በአጋጣሚ ሆኖ ስማ ዩኒቨርሲቲ ሆርቲካልቸር በሚባለው ዲፓርትመንት ቀጥታ ነው የተመደብኩት። እኔ እና ከአባቴ ጋር ነበርኩ አስታውሳለሁ። ምንድን ነው ሆርቲካልቸር ብዬ ሁሉ የጠየቁት እሱ ነው። ቃሉን ራሱ ሰምቼ አላውቅም ነበር። በህልሜ በሆኔም ዘርሻ አማራለሁ ብዬ አስቤ አላውቅም። ፍላጎት ስላልነበር የመጀመሪያ አመት ተማሪ ሆኜ ያለቀስኩባቸው ብዙ ቀኖች ነበሩ። ዛሬ ላይ ከጠየቅሽኝ ሲ እንደውም ይህንን ትምህርት በመማሪ በጣም እድለኛ ነኝ። የእውነትም የምሰራውም የምኖርበትም በደንብ እየተደሰጥኩበት ያለሁበት ትምህርት መስኩ ነው። አዲሱ አሁን የግብርና ስራውንም እንድትውጅ ያደረገች ምንድን ነው? ያው እንግዲህ የስራ እርሻ ተምረሽ ሙሉ ለሙሉ ከተማ አይሆንም። ብዙ ጊዜ ወደ መስክ እንወጣለን። እኔ ምንድን ነው የማደርገው አትክልት ትምህርት ጋር በተያያዙት ነገሮች ላይ በተለይ እኔን ኛ በኃላፊነት ሁሉንም ነገሮች እንሰራውና ለሀገራችን አየር ሁኔታ ተስማሚ የሆኑ ብርያዎችን መምረጥ ከዛ ደግሞ ከግብርና ሚኒስቴር ጋር ድሮ ከተመዘገቡ ዝርያዎች ጋር ነጻ ጥሮ ጥሩ ነው መመዝገብ ይቻላል ሲሉ እናስመዘግባለን። እሱን ማስመዝገብ ከዛ ገበሬዎች ጋር ደግሞ የማላመድ ስራ የምንሰራለን። እንዲሁም በተጨማሪ ምንሰራለሁኝ የተለያዩ የገበሬዎች የመስክ ቀኖች እናዘጋጃለን። እነሱንም ኦርጋናይዝ አደርጋለው የምንሰራው ስራ ዛሬ ለምሳሌ እርሻ ከሆነ የምትሰሪው ትተኪያለሽ፣ ይበቅላል፣ ያፈራል፣ ይሰበሰባል፣ ምርት ይሸጣል። እያንዳንዱን ለውጡን እያየሹ የምትሄጃቸው ነገሮች ናቸው። እና በትክክል የገበሬው ህይወት ሲለወጥ፣ ልጆቻቸውን ትምህርት ቤት መላክ ሲችሉ፣ ብሯቸው ሲሻሻል ምናምን ልክ ለሀገርሽ ራሱ የሆነ ነገር የድርሻሽን እያበረከትኩ ነው ብለሽ ታስቢያለሽ፣ ለውጦችንም ታያቸዋለሽ። እና እነዚህ ነገሮች ትልቅ እርካታ አላቸው፣ ከምንም ነገር በላይ። ብዙ ጊዜ ወጣቶች ወደ ግብርና የስራ ዘርፍ ሲገቡ አናይም። ወደዚህ የማይገቡበት ምክንያት ምንድን ነው ብለሽ ታስቢያለሽ ያለሽ አንደኛ ሲጀመር እርሻ ሲባል ለምሳሌ ያለን አመለካከት ልክ አይደለም። እኔ እንዲያውም በዚህ ዙሪያ ጥሴም እዚ ሶሻል ሚዲያ ላይም ሼር አድርጌ አውቃለሁ። እኔ እርሻ ስትመደብ በጣም በደንብ ነበር ያለቀስኩት አስታውሳለሁ። እና ምክንያቱ ምንድን ነው? እርሻ እንዲህ እንዲህ አሪፍ ነገር መሆኑን ግንዛቤው አልነበረንም። ራሱ አሁን ለምሳሌ ሰው ለምሳሌ ገበሬ ነገር ነው ምናምን ነው እኮ የሚባለው ላይክ እንደዛ እየተባለ ስታድጊ የተከበረ ስራ መሆኑንም የሁሉ ነገር እንዳሉትም እያሰብሻታድጊም እና እሱ እሱ ፓርት ብዙ በተለየ ከተማ ሰው ከከተማ ለሚመደቡ ተማሪዎች ብዙ ፈልገውት እንዳይማሩ ወይም ወደዚህ መስክ እንዳይገቡ ሊያደርግ ይችላል። ግን አሁን ለምሳሌ እኔ ልምዶችን ሁሉ ሽር አረጋለሁ ባገኘት አጋጣሚ ሁሉ መፍጠር የምፈልገው አመለካከት ሰው ላይ ምንድነው እኔ የተደሰትኩበትን እኔ ያፈረስኩበትን ያህል ሰውም ሊያፈርስበት የሚችል የስራ መስክ መሆኑን ሰዎች እንዲረዱ ስልጠናዎችም ሲኖሩ እንደዚህ መስክ ቀኖችም ሲኖሩ ይሄ ምርቶችም ሲሰበሰቡ የሚያማምሩ ነገሮች አሉት። እነሱን ነገሮች ሁሉ ሶሻል ሚዲያ ላይ ምናምን አካፍላለሁ ዙሪያ ላሉት ሰዎች። መጨረሻ ላይ መጨመር የምትፈልጊው ነገር አለ? አገር ቤት መጥቶ ወይም ደግሞ አገር ውስጥ ሆኖ ሀብት ኖሮት ምን ላይ ሀብቴን መዋል ነው አይደል? አፈስ ብሎ የሚያስብ ሰው ካለ በእኔ አመለካከት በሚመጡት አስር እና ምናምን አመታት ውስጥ ኢትዮጵያ አይነት ሀገር ውስጥ ትልቁ አዋጪ ኢንቨስትመንት ብዬ የማስበው እርሻ ነው። እርሻ ላይ እያደገ የሚሄድም እየተሻሻለ የሚሄድም ከዛ ደግሞ ብዙ ቦታዎቹ ላይ መሰራት የሚችሉ የስራ መስክ ነው እና አንዳንድ ጊዜ ለምሳሌ ቲማቲም በብዛት ይመረትና የሚገዛው ሰው ይጠፋል፣ ወይም ደግሞ ዋጋው በጣም ይወርዳል። በዚህ ጊዜ ብዙ ገበሬዎች ይፈስላሉ። ለእነሱ ለትንንሽ ገበሬዎች በተለይ እንዲህ አይነት ሊሰራል መሸከም በጣም ከባድ ነው የሚሆነው በጣም በጣም የማህበራዊ ቀውሱ በጣም ብዙ ነው የሚሆነው እና ሃርቨስት የተደረጉትን ነገሮች ፕሮሰስ አድርጎ ወደ ተለያዩ ነገር ለምሳሌ ቲማቲምን ወደ ድልህ ወደ ካቻፕ ምናምን መቀየር እንደዚህ አይነት ትንንሽ ይህ መካከለኛ ያምን የሚባሉ ኢንዱስትሪዎች ቢኖሩ ፋብሪካዎች ቢኖሩ ለገበሬውም ቋሚ የሆነ ገበያ የሚያገኝበት ነገርም ሆነዋል። ይህንን ነገር ሰዎች እንዲያስቡበትና በትክክል እንደው የቱ ጋር ብሰራ ሀገሬንም ራሴንም ይጠቅማለው ብሎ የሚያስብ ሰው ካለ እርሻን እንዲያስብ በዚህ አጋጣሚ ማሳሰብ መንገር አይነት ነገር እፈልጋለሁ።